እንግዶቼ አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የውጭ አመራር የውጭ ግንኙነት ኃላፊ፣ አቶ ጀዋር መሐመድ የኦሮሚያ ሚዲያ ኔትወርክ ዋና ዲሬክተር ናቸው። ለትብብራችሁ በቅድሚያ አመሰግናለሁ። አመሰግናለሁ ሰለሞን። አቶ ነአምንን ላስቀድም። የአማራና የኦሮሞ ብሔረሰብ አባላትን ብቻ ሳይሆን ሁሉንም የኢትዮጵያ ብሔር ብሔረሰብ አባላት የሚያስተባብር ጥሪ ሲቀርብ ይሄ የመጀመሪያው እንዳልሆነ ይታወቃል። የትብብር ጥሪው በአንድ ብሔረሰብ ላይ ደግሞ ብቻ ያነጣጠረ አይደለም። በአጠቃላይ የዲሞክራሲ ጥያቄ ላይ ሁሉንም ኢትዮጵያዊ የሚያሳትፍ ትግል እንደሆነ ነው የተገለጸው። ትብብር ስትሉ ምን ማለት ነው? አቶ ናምን እንግዲህ እንደሚታወቀው ሰለሞን፣ ዛሬ በልዩ ልዩ የኦሮሞ አካባቢዎች የወያኔ አርነት ትግራይ ስርዓት መጠነ ሰፊ የመብት ረገጣ እያደረገ በብዙ መቶ የሚቆጠሩ ዜጎቻችን ተገለዋል። በብዙ ሺህ የሚቆጠሩ የኦሮሞ ልጆች ታስረዋል። ብዙ ግፍ፣ ብዙ በደል እየተፈጸመ ነው። የኦሮሞ ሕዝብ ከዚህ ስራ ጋር ግብግብ እያደረገ ነው። ይህ ደግሞ ባለፉት አራት ዓመታት መጠነ ሰፊ የመብት ረገጣ በመካሄዱ የገነፈለ ብሶት ነው። የማስተር ፕላን ብቻ ጥያቄ አይደለም። ይህ ጥያቄ ደግሞ የሁሉም የኢትዮጵያ ሕዝቦች ጥያቄ በመሆኑ ሁሉም የኢትዮጵያ ሕዝቦች፣ ብሔሮች፣ ብሔረሰቦች በተለይ ደግሞ በተለይ ደግሞ ትላልቆቹ ብሔረሰቦች አማራውና ኦሮሞው በጋራ ሆነው ለሀቀኛ ዴሞክራሲያዊ ስርዓት፣ ለሀቀኛ ፌዴራሊዝም፣ ለህግ የበላይነትና መብት በሙሉ ኃይላቸው ተባብረው ይህንን ስራ ማስወገድ እንዳለባቸው ተማምነን ወደዛ አቅጣጫ ትብብሮች እንዲደረጉ ልዩ ልዩ እንቅስቃሴዎች እያደረግን ነው። አቶ ጀዋር መሐመድ ጋልሂድ ጥሪው ከኦሮሞ ብሔረሰብ አባላት በኩል ምን አይነት ምላሽ እያገኘ ነው? በቅድሚያ ግን አቶ ጀዋር አሁን እየተካሄደ ያለው የተቃውሞ እንቅስቃሴ ለዚህ አዲሱ የትብብር ጥሪ መንስኤ ወይም ምክንያት ሆኗል ይላሉ። እንግዲህ የኦሮሞ ህዝብ ይህ ስርአት ከመጣ ጀምሮ በየጊዜው የተለያየ ትግል ሲያደርግ ነበረ። አሁን ደግሞ ስርአቱ ከመብት ገፈፋ አልፎ የኦሮሞ ህዝብ አንጡራ ሀብት የሆነውን መሬት በስፋት የመዝረፍ ስራ ውስጥ ገባ። በገጠሩ በኢንቨስትመንት ስም ገበሬውን እያፈናቀለ ለራሱ ለህወሓት ነጋዴዎችና ለውጭ ለሚመጡ ነጋዴዎች ያከፋፈላል። በአዲስ አበባ ከተማ ደግሞ አዲስ አበባ በማስፋፋት ስም መሬት ከገበሬው እየተነቀለ ይቸረቸራል እና የኦሮሞ ህዝብ ይሄ ሊበቃ ይገባል ብሎ የተነሳበት መጠነ ሰፊ እንቅስቃሴ እያደረገ ነው። በዚህ እንቅስቃሴ ውስጥ በሀገር ውስጥም ሆነ በውጪ ላሉ የጋራ ትግል እንዲደረግ በጋራ ለጋራ አላማና ለጋራ ነጻነት እንዲታገል ጥሪ አቅርቧል። በዚህ ጥሪ ላይ ለሚሰጡ መልሶች ለሚመጡ ድጋፎች፣ ለሚመጡ ትብብሮች ጥሩ መልስ አለው። የተቀናጀ ትግል ለማድረግ ጥሩ ዝግጅት አለው እያደረገም ነው ያለው። እስካሁን የኢትዮጵያ ህዝብ በኢትዮጵያ ውስጥ በተለያየ ቦታ ላ ያለው ህዝብ በጣም በጣም ከፍተኛ ትብብር አድርጓል። እንደሚታወቀው ይሄ መንግስት ህዝብን እያጋጨ ነው ስልጣን ላይ የቆየው። ይህ ንቅናቄ ሲመጣ በህዝቦች መካከል ግጭት እንዲፈጠር ብዙ ሞክረዋል። በዩኒቨርሲቲዎች ውስጥ ተማሪዎችን በብሄር ከፋፍሎ ለማጋጨት በኦሮሞ ተማሪዎች ላይ ሌሎችን ለማጋጨት ያስደረጉት ትብብር ንቅናቄ እንዲከሽፍ አድርጓል። ምክንያቱም የሌላ ብሔር ተማሪዎች አንነካም፣ ይሄ የኦሮሞ ተማሪዎች ጥያቄ ነው፣ ለእነሱ መልሱን ስጧቸው፣ እኛን አታጋፍጡን ብለው እምቢ ያሉ ሁዳታ ያለ በዲላ ዩኒቨርሲቲ፣ በተለያየ ዩኒቨርሲቲ የአካባቢውን ማህበረሰብ በኦሮሞ ተማሪዎች ላይ ለማነሳሳት የተደረገው ሙከራ ከሽፏል። እንደዚሁም በወሊሶ አካባቢ የተደረገው በአማራና በኦሮሞ ላይ ለማጋጭ የተደረገው ከሽፏል እና የኦሮሞ ህዝብ ጥሪ አድርጎ ያን ጥሪ የኢትዮጵያ ህዝብ በስፋት ስለተቀበለውና ትብብሩን እያደረገ ስላለ ስፋት እያመሰገነ ያለበት ሁኔታ ነው ያለው። አቶ ናምን ጋር ልመለስ። የትብብሩ አስፈላጊነት እንደጠቀሳችሁት ሆኖ ግቡ ወይም አላማው ምንድን ነው? መሰረታዊ ግቡ ኢትዮጵያ ውስጥ ዘለቄታ የሆነ መፍትሄ ማምጣት ነው። ይኸውም ሀቀኛ፣ ትክክለኛ ዴሞክራሲያዊ ስርዓት በኢትዮጵያ ውስጥ እንዲመሰረት የህዝቦች የብሔሮች፣ የብሔረሰቦች እኩልነት በትክክሉ የሚረጋገጥበት፣ የህግ የበላይነት የሚሰፍንበት፣ የዜጎች መሰረታዊ መብቶች የሚረጋገጡበት፣ ሁሉን አቀፍ የሆነ ዴሞክራሲያዊ ስርዓት መመስረት ነው። የህዝቡ መብት፣ የህዝቡ ነጻነት የሚረጋገጥበት የኦሮሞ ህዝብ፣ የአማራ ህዝብ፣ የሁሉም ህዝቦች ዛሬ ወያኔ ስርዓት ሀያ አራት ዓመት የቀጠለው አማራውና ኦሮሞን እያናከሰ ህዝቦችን እያጋጨ በሁሉም ህዝቦች ላይ መጠነ ሰፊ ጥቃት እያደረገ የቀጠለ ስርዓት ነው። ይህ ስርዓት ካልተወገደ ኢትዮጵያ ውስጥ ሰላምና መረጋጋት አይመጣም። ይህን ደግሞ ማድረግ የምንችለው በጋራ ሆነን ይህን ስርዓት ካግለን ዴሞክራሲያዊ ስርዓት ስናመጣ ነው። የኦሮሞ ህዝብም ጥያቄ ይሄ ነው። የሌሎችም ህዝቦች ጥያቄ ይሄ ነው። በዚህ በኩል ከበርካታ የኦሮሞ የፖለቲካ ድርጅቶች እና ስብስቦች እንዲሁም ታዋቂ ግለሰቦች ጋር እየተነጋገርን፣ በተለይ አማራውና ኦሮሞው በጋራ ሆነው መታገል ኢትዮጵያ ውስጥ ለሚመሰረተው ዴሞክራሲያዊ ስርዓት ትልቁ ዋስትና ነው። ይህንን ስናደረግ ደግሞ ዴሞክራሲያዊ ስርዓት ለሁሉም የሆነች ኢትዮጵያ፣ የሁሉም ህዝቦች እኩልነት የተረጋገጠባት ኢትዮጵያ፣ የሁሉም ዜጎች ነፃነት የተረጋገጠባት ኢትዮጵያ፣ መጥታቸው የተከበረባት ኢትዮጵያ እንድትመሰረት ነው። በዚህ ደግሞ ከበርካታ ቡድኖች፣ ስብስቦች፣ የፖለቲካ ኃይሎች ጋር እየተነጋገርን ነው። ወደዛ አቅጣጫ ነው የምናመራው። አቶ ጀዋር ጋር ልመለስ። እንደሚያውቁት ብዙ ጊዜ የትብብር ጥሪ ቀርብና አንዳንዴ ችግሩ የኦሮሞ ህዝብ እኮ የመጨረሻ ግብ መገንጠል በመሆኑ እንዴት ተባብረን አገርን በታትናለን የሚል ነው። እርግጥ በቅርቡ የኦሮሞ ፌዴራልስ ፓርቲ ዋና ጸሐፊ አቶ በቀለ ነጋ ለቪኦኤ ሲናገሩ እኛ እስከምናውቀው ድረስ የኦሮሞ መገንጠል ጥያቄ ሽታው እንኳ የለም ብለዋል። የእርስን ግምገማ በዚህ ጥያቄ ላይ ዛሬም ሆነ ትናንትና የኦሮሞ ህዝብ እያለ ያለው በስልጣን ላይ ያሉ መንግስቶች እኔም መዝረፍ፣ እኔም ማሰር፣ ሰው መግደር ያቁሙ ነው። የአሁኑም እንቅስቃሴ ቢሆን በፈጣሪ በሰጠን አንጡራ መሬት ላይ እየነጠቃችሁ እናንተ ሀብታም እየሆናችሁ እኔ ደሃ፣ እናንተ ባለ ሀብት፣ እኔ ዘበኛ አርሁን የሚል ትግል ነው እያካሄደ ያለው። ለኢትዮጵያ አንድነት አደጋ የሚሆነው ለኢትዮጵያ አንድነት አደጋ የሚሆነው ብሔሮች ሲጨቆኑ ብሔሮች በብሔራነት በብሔራቸው ተለይተው ሲጨቆኑ፣ ሲገደሉ፣ ሲዘረፉ አብሮ በመኖር ላይ ተስፋ እየቆረጡ የሚሄዱበት ሁኔታ ነው የሚፈት። ስለዚህ ለኢትዮጵያ አደጋ የሚሆነው ለኢትዮጵያ አንድነት አደጋ የሚሆነው ለአካባቢ ሰላም አደጋ የሚሆነው በኦሮሞ ላይ በግልጽ በመንግስት ታውጆ እየተደረገ ያለው ጦርነት ዘረፋ እንጂ የኦሮሞ ህዝብ ጥያቄ አይደለም። የኦሮሚያ እኮ የብሔር ብሔረሰቦች ሀገር ነች። ኦሮሚያ ውስጥ የሌለ አንድም የኢትዮጵያ ብሔር የለም። በኦሮሚያ ውስጥ ይሄ አንድም የሃይማኖት ግብን የለም። የኦሮሞ ህዝብ ይሄ ሁሉ ህዝብ እየፈለሰ በኦሮሞ መካከል መጥቶ ሲኖር አንድም ቀን ውጡልን አላለም፣ ወደፊትም ውጡልን አይልም። ወደፊትም ኢትዮጵያ ብሄር ብሄረሰቦች ይቅርና ከሌላ አፍሪካ፣ ከኤዥያ፣ ከየትም አካባቢ ሊኖሩም ይገባል። ሰው ማለት ሀብት ነው። ከሌላው ጋር መጥቶ ከኦሮሞ ጋር መኖር ይችላል። ኦሮሞ ከሌላው ጋር መኖር ይፈልጋል፣ መኖርም አለበት፣ መኖርም ግዴታ ነው። ኦሮሞ እያለ ያለው ምንድን ነው? ከየትም መጥቶ ከማንኛውም ቦታ የመጣም ሆነ ከራሱ ውስጥ የበቀለ አምባገነን እየጨቆነ እየዘረፈ እየገደለ የራሱን ጥቅም ብቻ እያስጠበቀ የህዝብን ጥቅም እየናደ በስልጣን ላይ መቆየት የለበትም። በኦሮሞ ህዝብና በህዋት መካከል ያለው ትግል በኦሮሞ ህዝብና በትግራይ ህዝብ መካከል ያለ ትግል አይደለም። ኦሮሞ እያለ ያለው ምንድነው? በእኛ መሬት እኛን እያፈናቀላችሁ እኛን እያሳደዳችሁ እኛን እየገደላችሁ እኛን እያሰራችሁ የራሳችን ሰዎች እያመጣችሁ እያሳፈራችሁ ሀብታም እያደረጋችሁ የምትሄዱበት የፖለቲካና የኢኮኖሚ ስርዓት ተቀባይነት የለውም። እኛ በቀያችን የበይ ተመልካች አንሆንም፣ ነው እያለ ያለው። ይሄ መድሏዊ የሆነ የኢኮኖሚ ፖሊሲ፣ ይሄ መድሏዊ የሆነ የፖለቲካ ፖሊሲ መገርሰት ሳለበት ተቀባይነት የለብም ነው እያለ ያለ እንጂ የኦሮሞ ሕዝብ ሀገር ንበታት መላለ መጨረሻ ላይ አንድ ነገር ለመጠፍል ሰለሞን በየገጠሩ ሁሉ እንቅስቃሴ እየተካሄደ ያለ የትግራይ ማህበረሰብ በየሰፈሩ ሁሉ አለ። በየቦታ ሁሉ አለ። ሰው እየገደለ ያለ ከትግራይ የመጣ ወታደር ነው። ሰው እየገደለ ያለ የትግራይ ጀኔራል ነው። ሰው እያስፈጀ ያለ የትግራይ ፓርቲ ነው። እንደዛ ሆኖ እያለ አንድ ትግሬ አንድ የትግሬ ዜጋ አንድ ሰው አልቆሰለም፣ አንድ ሰው ጥቃት አልደረሰበትም በኦሮሚያ ውስጥ። ይህ የኦሮሞ ህዝብ ምን አይነት ክብር ያለው ሰው ለህይወት ክብር ያለው ለሌላው ማህበረሰብ ብሄረሰብ ክብር ያለውና ለአላማው የጠና አላማውን አጣርቶ የሚያውቅ የኦሮሞ ህዝብ ጠላት መንግስት እንጂ ሌላ ብሄር እንዳልሆነ በተጨባጭ ያሳየው ነው። አቶ ነአምን በዚህ ጥያቄ ላይ ማከል የሚፈልጉት አለ መሰለኝ። ማስታወቂ ያለበት ግልጽ መሆን ያለበት ኦሮሞ ለዚች ሀገር ህይወቱን ደሙን እና ጥንቱን ለኢትዮጵያ የገበረ ህዝብ ነው። ትልቅ ህዝብ ነው። ኦሮሞ የኢትዮጵያ ግንድ ነው። የመገንጠል ጥያቄ አይደለም። አሁን ጃዋር እንዳስቀመጠው ይህ የመብት ጥያቄ ነው። ይህ የመብት ጥያቄ የነጻነት ጥያቄ ደግሞ የሁሉም የኢትዮጵያ ህዝቦች ጥያቄ ነው። አሁን የሚደረገው በኦሮሞ ውስጥ የሚያካሄደው ወያኔ ከፋፋይ፣ ዘረኛ መድዋዊ ስርዓት የፋሽስታዊ ስርዓት የሚያካሄደው በአፋር ህዝብ ላይ፣ በጋምቤላ ህዝብ ላይ፣ በኦጋዴን ህዝብ ላይ፣ በአማራው ህዝብ ላይ፣ በሁሉም ህዝቦች ላይ ባለፉት አራት ዓመታት ይህ ነው የማይባል መጠነ ሰፊ ጥቃትና በደል ደርሷል። ዛሬ እየደረሰ ያለው ኦሮሚያ ውስጥ ሌላም አካባቢ የኢትዮጵያ አካባቢ በሙሉ ደርሷል። ስለዚህ ነው ህዝቡ በጋራ መነሳት ያለበት። ይህ ጥያቄ መገንጠል ጥያቄ አይደለም። ይህ ጥያቄ ኢትዮጵያ የሁላችንም የህዝቦቿ በእኩልነት በመብት በነጻነት የሚኖሩባት አገር ትሁን ነው። የኦሮሞ ህዝብ የሚያቀርበው ጥያቄ የሁሉም ህዝቦች ጥያቄ ነው። የመብት ጥያቄ ነው። የነጻነት ጥያቄ ነው። የእኩልነት ጥያቄ ነው። የፍትህ ጥያቄ ነው። ይህም ጥያቄ ሌላው ህዝብ በሙሉ አንግቦ ከዳር እስከዳር ከጫፍ እስከጫፍ ከኦሮሞ ህዝባችን ጋር ሆኖ ይህንን ስርዓት መታገልና መገርሰስ አለበት። አቶ ናምን ዘለቀ የአርበኛዎች ግንቦት ሰባት የውጭ አመራር የውጭ ግንኙነት ኃላፊ አቶ ጆዋር መሐመድ የኦሮሚያ ሚዲያ ኔትወርክ ዋና ዲሬክተር ለጊዜያችሁ በጣም አመሰግናለሁ። እኛም በጣም እናመሰግናለን አቶ ሰለሞን ቪኦኤ ለሰጣችሁ ንድም